የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ የሰኞ ህዳር 22 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በዛሬ ምሽት ዝግጅታችን ከሁለት የሃይማኖት አስተማሪዎች ጋር ያደረግነው ውይይት በቀዳሚነት ይደመጣል። ያለው ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም። ሁሉም ቤተ እምነቶች በቂ የሆነ አማኝ ያላቸው የጥራት ችግር ነው ያለብን። መስጊድ ይፈርሳል፣ አቤተ ክርስቲያናት ይፈርሳሉ። ስነ ግባር ብቻ አይደለም ቤተ እምነቶች ጭምር ይፈርሳሉ። ዛሬ ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ኡስታዝ አቡበከር አህመድና ከቀሲስ ደረጀ ስዩሙና የተከታተልነው በምሽቱ መሰናዷችን ይጠብቁ። የዛፍ ቅጠልና ከሌሎች የእጽዋት ተዋጽኦዎች ውስጥ ዘጠኝ አይነት ሳሙናዎችን በማምረት አገር አቀፍ ሽልማት ያገኘ ወጣት መምህር ብሩክ አያሌውም እንዲሁ አብሮን ያመሻል። ከድሬዳዋ በዋነኝነት ለውድድር የቀረብኩት የኒም ወይንም በሳይንቲፊክ ስሙ አዛዲራክታ ኢንዲካ እንለዋለን። በድሬዳዋ አካባቢ ደግሞ የኪኒን ዛፍ በመባል የሚታወቅ እጽዋት አለ። የእሱን ሳሙና ነው። እስከ ዝግጅታችን ማብቂ አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያዘጋጅናቸውን ጥንቅሮች ትሰማላችሁ። መርሃ ግብሩን በመምራት አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመሆንን። በቅድሚያ ግን አጫጭር ዜናዎችን ኤደን ታሰማችኋለች። ከዜናዎቹ ጋር ተመልሰን መጥተናል። በኢትዮጵያ የሀገር መከላከያ ሚኒስቴር አቶ ለማ መገርሳ የተመራ ከፍተኛ የልኡካን ቡድን የኢትዮጵያና የአሜሪካንን የሁለትዮሽ የመከላከያ ትብብር ለማጠናከር ዛሬ ጠዋት ዋሽንግተን ዲሲ መግባታቸውን በአሜሪካን ሀገር የኢትዮጵያ አምባሳደር አቶ ፍጹም አረጋ በዛሬ ዕለት በትዊተር ገጻቸው ላይ አሳውቀዋል። በአክሱም ከተማ በየዓመቱ ህዳር 21 የሚከበረው የአክሱም ጽዮን በዓል በትላንትናው ዕለት አማኞችና ጎብኚዎች በተገኙበት በድምቀት ተከብሯል። በበዓሉ ዋዜማም ነዋሪዎች በከተሞች መግቢያ ላይ ድንኳን በመትከል እግር በማጠብና ና ምግብ በማቅረብ ተቀብለዋል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ በበዓሉ ባሰሙት ቃለ ምዕዳን የንግግራቸውን የንግግራቸውን ትኩረት ስለ ሰላም አድርገዋል። ሰላም ለሁሉም ፍጡር ወሳኝና ልንጠብቀው የሚገባ ዋጋ የማይገኝለት ጸጋ ነው ያሉት ፓትርያርኩ በመላው ኢትዮጵያ ዘንድ መረጋጋት እንዲመጣም ሁሉም ምዕመን በጸሎትና በምህላ እንዲጠናከር ጥሪ አቅርበዋል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከብራዚልና ከአርጀንቲና በሚገቡ ብረታ ብረት ላይ በአፋጣኝ ቀረጥ መልሰው እንደሚጥሉ አስታውቀዋል። ብራዚል እና አርጀንቲና የገንዘባቸውን ዋጋ በከፍተኛ ደረጃ እየቀነሱ በመሆኑ ለገበሬዎቻችን ጥሩ አይደለም። ስለዚህ ቀረጡን መልሰን ተግባራዊ እናደርገዋለን ብለዋል። ከዚያም ሌላ ሌሎች ሀገሮች የገንዘባቸውን ዋጋ በመቀነስ የኢኮኖሚ ጥቅም እንዳያገኙብን በማለት እንዲከላከል የፌዴራል መንግስቱ ዋና ግምጃ ቤቱንም አሳስበዋል። ቡርኪና ፋሶ ምስራቃዊ ክፍለ ግዛት ውስጥ ትላንትና ማንነታቸው ያልታወቀ ታጣቂዎች አንድ ቤተክርስቲያን ላይ ተኩስ ከፍተው ቢያንስ አስራ አራት ሰዎች ገድለዋል። ጥቃቱ የደረሰው ከኒጀር ጋር በሚያዋስነው የቡርኪና ፋሶ ድንበር ላይ በምትገኝ ከተማ መሆኑም ተዘግቧል። የመንግስቱ ወታደሮች አጥቂዎቹን ማደን ይዘዋል። ታጣቂዎቹ በቤተክርስቲያኑ ላይ ጥቃት የከፈቱት ምዕመናኑ የሰንበት ቅዳሴ ስርዓት እየተከታተሉ በነበረበት ሲሆን ወዲያውኑ በሞተር ብስክሌት ተሳፍረው እንዳመለጡ ነው የተዘገበው ለጥቃቱ እስካሁን ሳይሆን ኃላፊ ነኝ ብሎ የወጣ አካል የለም። ይሁን እንጂ ጽንፈኛ የእስልምና አቀንቃኞች ናቸው ተብሎም ተጠርጥሯል። ዩናይትድ ስቴትስና ቻይና የንግድ ድርድራቸውን አቋርጠዋል። አክሲዮስ የተባለ የዜና ድረገጽ እንደዘገበው ይህ የሆነው የሆንግ ኮንግን አፍቃሪ ዴሞክራሲ ታጋዮች የሚደግፈው የዩናይትድ ስቴትስ ምክር ቤት በሁለቱ ፓርቲዎች ትብብር የቀረበ አዲስ ሕግ ከፈረመ በኋላ ነው። አክሲዮስ በስም ያልጠራውና የፕሬዚዳንት ዶናልድ ትራምፕ ተደራዳሪ ቡድን ምንጭ ድርድሩ በአዲሱ ሕግ ምክንያት ተቋርጧል ማለቱን ጠቅሷል። ምንጩ አክሎም የቻይና ፕሬዚዳንት ሺ ጂንፒንግ የአገር ውስጥ ፖለቲካ አረጋ እስኪል ጊዜ መስጠት ያስፈልጋል ማለቱን አክሲዮስ አክሎ ገልጿል። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገራለን። በወቅታዊ የኢትዮጵያ ሁኔታና ሃይማኖታዊ ጉዳዮች ዙሪያ የተደረገ ውይይት ነው ቀዳሚው ርዕሳችን። ኡስታዝ አቡበከር አህመድና ቀሲስ ደረጀ ስዩም ጋር ኢትዮጵያውያንና ሃይማኖታዊነት፣ ሃይማኖትና የማህበራዊ ሚዲያ አጠቃቀምና የሃይማኖት ተቋማት ወቅታዊ ቁመና ላይ የሚያተኩር ውይይት ተካሂዷል። ውይይቱን የመራችው ጽዮን ግርማ ስትሆን ለዛሬ የውይይቱን የመጀመሪያ ክፍል እናስደምጣችኋል። የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ የያስኩት ጥያቄ ላይ ልምጣ። እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛ እና የሃይማኖቶች አገር እንደሆነች ይነገራል። የእምነት አስተማሪዎቹ ይህንን አበክራችሁ ትናገራላችሁ። አንዳንዶች እንደውም ይህንን በስታቲስቲክስ ያስቀምጡታል። ከዘጠና በመቶ ከዘጠና ሰባት አንዳንድም ከዘጠና ሰባት ይሉታል እና ያላነሰ ህዝቧ ሃይማኖተኛ መሆኑ ይነገራል። ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን አሁን ደግሞ እየታዩ ያሉ ጭካኔ የተሞላባቸው ግድያዎች፣ ለከት አልባ መዘላለፎች፣ ህገወጥ የሆኑ ንግዶች፣ ክህደት ክህደት ስል አንዳንድ የስነ ልቦና ባለሙያዎች ከዚህ ቀደም እዚህ ጋብዘን ስናነጋግር አሁን በጣም በስቷል ሰዎች በፊት እምነት አባት ከልጁ ልጅ ከአባት በእምነት ንብረት እንኳን የሚያቆዩትን ይካካዳሉ መካካድ ጀምረዋል የሚል ነገር ይነሳል እና የስነ ምግባር ብልሹነት በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት እስር ቤት ውስጥ የምንሰማቸው፣ ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ድሀ ህዝብ እያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይሰማልና በአጠቃላይ እነዚህ ከላይ የዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ይህ ለምንድን ነው የሚሆነው? ህዝቡ ሃይማኖተኛ ከሆነ ይሄ ለምንድን ነው የሚሆነው? እንግዳ እናስቀድም። እንዳልኩት ከኡስታዝ አቡበከር ልጀምር። አመሰግናለሁ ብስሚላ። እንግዲህ ያው በመጀመሪያ እዚህ መድረክ ላይ ተገናኝተን ባለው ወቅታዊ ጉዳይ ላይ እንድንወያይ እድሉ ስለተፈቀደና ከአባታችን ጋር ስለተገኘ አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚናና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካቸው የሆኑ ነገሮች መሬት ላይ ይስተዋላሉ። መነሻ ሀሳቡ ላይ እንደገለሽው የኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ ነው። እንደ ሀገር አገሪቱ ውስጥ ያለው መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ ስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ። ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም፣ ሁሉም ቤተ እምነቶች በቂ የሆነ አማኝ አላቸው። የጥራት ችግር ነው ያለብን። በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፍሬ የሆኑ የማህበረሰቦችን የማፍራቱ ስራ ላይ ግን ቤተ እምነቶች በአግባቡ ያን ሚና ተወጥተዋል ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ባህር በማህበረሰብ ለእምነቱ የያዘውን እምነት የእምነቱ አካል ነኝ ብሎ ይመን እንጂ በእምነት ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ሥነ ምግባር ነው የሚል መገለጫ አለ። ነቢዩ ሙሐመድ ወደዚች ምድር ስመጣ እኔ የሰው ልጆችን መልካም ሥነ ምግባር ለማስተካከል ነው የተላኩት ብለው እምነት የሚለውን በአጠቃላይ ሲገልጹ ሥነ ምግባር ነው። ሥነ ምግባር ብዙ መገለጫዎች ብዙ ማሳያዎች አሉት። እነዚህ ሲታዩ ወይም ሲወሩ የምንሰማቸው ዛሬ አስደንጋጭ ዘግናኝ እንደ ማህበረሰብ እንኳን አይደለም አማኝ ማህበረሰብ፣ ምንም ነገር ሰው በመሆኑ ብቻ ሊፈጠሩ የማይችሉ ነገሮች። ምክንያቱም እምነቶች የመጀመሪያ ደረጃ ለሰው ልጅ ሰጥተዋቸዋል ብዬ ማምነው፣ እንደ ስልምና አስተምሮት ሰው ልጅ በሰውነቱ የተከበረ ፍጡር ነው። ፈጣሪ እንግዲህ ሰውን ሲፈጥር የእምነትን ምርጫ ለሰዎች ነው የሰጠው። ምርጫ አላቸው። ሰዎች በምርጫቸው የፈለጉትን እምነት ሊከተሉ ይችላሉ። በሰውነታቸው ግን የተሰጣቸው መብት ከፈጣሪ የተሰጣቸው መብት ነውና ያ መብታቸው ሊነፈግ በሚችልበት ክብራቸው ማንነታቸው፣ ህይወታቸው፣ ነፍሳቸው አደጋ ሊገለጽ የሚችልበት ምንም አይነት ተጨባጭ ውስጥ እንዳይገቡ ሁሉም በሰውነት እንዲከበሩ ያዛል። አደለም ሰው ልጅ በዚህ በአሰቃቂ በአሳዛኝ ና በአስደንጋጭ በሆነ ሁኔታ እኔ በጣም ይገርመኛል። እንኳን አደለም ተግባሩን መፈጸም እንደዚህ አይነት ነገር ማየቱን እንዴት ለመድ ነው እንዴት ቻልነው ብዬ ራሴን እጠይቃለሁ። ምንድን ነው እዚህ ደረጃ እንድንወርድ ያደረገን? የዚህ አይነት እዚህ ደረጃ የስነ ምግባር ዝቅጠት ውስጥ እንዴት ገባል? እንዴት ነው አማኝ ሆነን ፈጣሪ ያለን ብለን የምናምን ወይም ደግሞ ለቤተ እምነት ታማኝ ነን ብናብል የማህበረሰብ አካላቶች በዚህ አይነት ተግባር ውስጥ እንድንገኝ ያደረገን ምንድን ነው? ይህን ተግባር አብዛኛው የሚፈጽመው ሰው የሆነ ቤተ እምነት አካል ነው የዛ አካል ነው እና ይሄ ተግባር እንደ ማህበረሰብ ሲወገዝ፣ ሲጠላ፣ ሲገፋ ወይም ደግሞ ሰዎች በሰሩት ተግባራቸው እምነቱን ተከታይ ሆኖ በሚያደርጉት ድርጊት ያ ድርጊት በማድረጋቸው ማህበረሰብ ውስጥ ያላቸውን ቦታ ሲያጡ እንኳን የማናይባቸው ተጨባዮች ነው ያሉትና፣ እነዚህ ነገሮች በጣም አደገኛ ደረጃ ላይ እንዳለን ማሳያዎች ናቸው። ቅድም ያልኩትን አሰቃቂ የሆነ የሰው ልጅን ያክል የተከበረ ፍጡር ነፍስ እስከ ማጥፋት ነፍሱ ሲጠፋ ደግሞ በጣም በአሰቃቂና በዘግናኝ ህይወታ ሁኔታ ህይወቱ እንዲያልፍ ማድረግ ወንድሞ ወንድሞ ማፈናቀል፣ መግፋት፣ መሰል ነገራቶች እንግዲህ እዝነትን፣ ርኅራህን፣ ፍቅርን በሚሰብክ እምነት ተከታይ የሆነ አካል በዚህ አይነት ተግባር ውስጥ ከመገኘት የበለጠ የሚያሳዝን የሚያስከፋም ነገር የለም። እምነቱ አደለም መሰረቱ፣ ችግሩ የአማኙ ችግር ነው። እምነቱ ጋር ያለን ግንኙነትና እውቀት ወይም ደግሞ ቅርበት በዛ መጠን በመለያየቱ ነው። ምክንያቱም መቼም ከሰል የከሰልን ጥቁርነት ለማጥፋት ምንም አይነት ሳሙና ብንጠቀም ሳሙናው ጥቁርነት ከለሩን ጥቁረቱን ማጥፋት አይችልም። ችግሩ የሳሙናው ችግር አይደለም፣ የከሰሉ ባህሪ ስለሆነ ነው። ስሜታዊነት በጣም ጎልቶ የወጣበት ተጨባጭ ሰዎች ከፈጣሪያቸው ከእምነት መመሪያቸው በበለጠ ለስሜታቸው ተገዥና ኋላ ለሚመጡ ነገሮች ተገዥ ሆነው እየሄዱ ያሉበት ተጨባጭ፣ ለዛ ጥፋት እንዲወድቅ ምክንያት እየሆኑ ይታያሉና፣ እነዚህ የሚታዩት አጠቃላይ ስነ ምግባር ጉድለቶች እምነቱን ካለማወቅና ከእምነቱ ጋር ታዛዥ ካለመሆን የመጡ መገለጫዎች ናቸው ብዬ አምናለሁ። ቀሲስ ደረጀን ምላሽ በዚህ ላይ እንስማ እና ጥያቄዎች ይኖራል ከሁሉ አስቀድሞ በዚህ ቦታ ሀሳባችንን ልሰጥ ስለጋበሽን እናመሰግናለን። ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያዊ ወንድሜ ጋር እንድተዋወቅ ምድሉን ስላገኘሁ ደስተኛ ነኝ። እንግዲህ ያው እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው። ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው፣ መከባበር ጠፍቶ፣ ቅድም እንዳልሻቸው ጥያቄዎች እንዳነሳሻቸው ሰዎች ስግብግብ ሆነው ሰውን ሲገሉ እንኳን ድሮ ሰው ሰው ሲገል ተሸሽጎ ነው ሰው የሚገለው እና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀረጹበት በጣም ልብን የሚሰብር ነገር ላይ ደረስንበት። ይሄ እንደተባለው ትምህርታችን መቀየር አለበት። የቤተ እምነቶች ትምህርት እነዚህን ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምህርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል። ቤተ እምነቶች ራሳችን፣ ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺህ ዘመናት አስቆጥረዋል። በሰላም ስለመኖራቸው ብዙ ታላላቅ ጸሀፍ ተጽፈውላቸዋል። ብዙ ጊዜ እኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃችን መሬት ላይ መሬት የረገጡ መረጃዎች አሉን ያለመሆን ለምሳሌ በየትም አገር የማናገኘው በአንድ አጥር የሚከፈሉ መስጊድና ቤተክርስቲያን እኛ ጋር አለ። አንዋር መስጊድንና ቅዱስ ራጉኤል ቤተክርስቲያንን ብንወስድ በአጥር ነው የሚለያቸው። ይሄ ትልቅ እሴት ነው ለእኛ ለሁለቱ ሃይማኖቶች ወደ አኗር መስጊድ ቦታ የጠበበው ሰው ሶላት ማድረስ ቢፈልግ ራጉኤል አጥር ተጠግቶ ሶላት ያደርሳል። ራጉኤል ቤተ ክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው፣ በንግስ በተለያየ ነገር አኗር መስጊድ ስር ቆሞ ይጸልያል። ይሄ ብቻ አይደለም። እኛ ኢትዮጵያውያን በሃይማኖት መቻቻል ባልተሰበከባቸው ዘመኖች የኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅም ማንም ሳይሰብከን ማንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻል ሰዎች ነበር። ለዚህ ብዙ ነገር መጥቀስ ይቻላል። ለምሳሌ አንድ ሰርግ ላይ አንድ ሙስሊም እና አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አንድ ሰርግ ላይ ይጠራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ በአንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለንን ይሄ ጠፍቷል፣ በጭራሽ የለም ማለት አይደለም፣ ዛሬም ድረስ ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ሕዝብ ብቻ ሳይሆን እንደዚህ አይነቱን ነገር ዛሬም አዲስ አበባ ውስጥ እናገኘዋለን። እንዳላቋርጦት ብዬ ነው። ግን ያው የውይይታችንን መስመር እንዳንለቅ ግን ማቋረጥ አለብኝ። ና የእኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና እያለ ለምንድን ነው ይሄ ነገር የተፈጠረው? አሁን ለምን ተፈጠረ? ሃይማኖታችሁ እምነቱን በትክክል እያስተማራችሁ አይደለም ወይ የሚል ነው ጥያቄ። እሱን አንስቻለሁ በመግቢያ ላይ አንስቻለሁ። መጀመሪያ ይህን አጉልተን መናገር መቻል አለብን። ምክንያቱም ቅድም ኡስታዝ እንዳሉት የሃይማኖቱ ስለምግባር ምግባር ስለሚፈቅድ አይደለም። ለምን መሰለሽ እኔ መናገር የምፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነ ምግባር ብቻ አይደለም ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል። እነዚህ ከየት መጡ? ምንድን ነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው እና እነዚህንም እንደ ስነ ምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ምናልባት ህንፃዎቹን መቶ ዓመት ቢቆዩ አሁን ቅርስ ናቸው እንደምንላቸው ለልጅ ልጆቻችን ቅርስ ሊሆኑ ይችሉ ይሆናል። ነገር ግን ህንፃ እንሰራለን የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነው እና መፍትሄ ልናገኝለት ይገባል። እና ከዚህ አንጻር ነው ወድቀናል። የወደቅ ነው አንዱ በመጀመሪያ ደረጃ እንደተባለው የሃይማኖት አስተምህሮአችን ችግር አለበት። ከዚህ ጋራ ወደ በኋላ እመጣበታለሁ። አድማጮች እንግዲህ ውይይቱ አልተቋጨም። ሙሉውን ከድረ ገጻችንና ከፌስቡክ ገጻችን ላይ ታገኙታላችሁ። ቪኦኤ አምሃሪክ ብላችሁ ገብታችሁ ተከተሉት። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው እየተደመጠ የሚገኘው። ወደ ቀጣዩ መርሃ ግብር ከማለፋችን በፊት የፕሮግራም ማስታወቂያለን። የመደመርን ሐሳብ ከመነሻውም ቢሆን እንዳልተቀበሉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ከቪኦኤ ጋር ባደረጉት ቃለምልልስ ከሰሞኑ ማስታወቃቸው ይታወሳል። በሌላ በኩል አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሀሳብ ዲሞክራሲያዊና ሀሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት መሆኑን የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤት ማስታወቁን የተመለከተው ዘገባ በሳምንቱ ማክተሚያ ላይ በአማርኛ አገልግሎት መሰማቱ አይዘነጋም። በዛሬው ምሽት ደግሞ ጋቢና ቪኦኤን ተከትለው በሚደመጡት የአፋን ኦሮሞና ትግርኛ አገልግሎቶችም ይኸው ዘገባ እንደሚደመጥ ለማሳወቅ እንወዳለን። አሁን ወደ ተከታዩ ዘገባ እንሻገር። አዎ፣ በተከታዩ ዘገባ እንግዲህ ወደ ድሬዳዋ እናቀናለን። መምህር ብሩክ አያሉ ይባላል። በድሬዳዋ አዲሱ ሁለተኛ ደረጃና መሰናዶ ትምህርት ቤት ውስጥ የባዮሎጂ መምህር ሲሆን በቅርቡ በተዘጋጀው የሳይንስ ቴክኖሎጂ ኢንጂነሪንግና የሂሳብ ወይም ስቴም ፈጠራ ውድድር በአገር አቀፍ ደረጃ አሸናፊ ሆኗል። ያሸነፈው የድሬዳዋን መንገዶች ከሚያደምቁት የክኒን ዛፎችና ሌሎች የእጽዋት ተዋጽኦዎች ዘጠኝ አይነት ሳሙናዎችን በመስራቱ ነው። ስለ ፈጠራውና ቀጣይ ቅዶቹ ያነጋገረው አዲስ ቸኮል ዘገባ አለው። ወደ ዘጠኝ አካባቢ የሚጠጉ ሳሙናዎች ናቸው። ሁሉም ሳሙናዎች ኮምፕሊትሊ ከሀርባል ኤክስትራክት የተሰሩ ናቸው። ምንም አይነት የእንስሳት ተዋጽኦ የሌለባቸው ሙሉ በሙሉ ከእጽዋት የሚገኙ ኢንግሪዲየንቶችን ብቻ በመጠቀም ያዘጋጇቸው ሳሙናዎች ናቸው። ከነዛ መካከል የመጀመሪያውና በዋነኝነት ለውድድር የቀረብኩት የኔም ወይንም በሳይንቲፊክ ኒም አዛዲራክታ ኢንዲካ እንለዋለን። በድሬዳዋ አካባቢ ደግሞ የኪኒንዛፍ በመባል የሚታወቅ እጽዋት አለ። የእሱን ሳሙና ነው ይዤ የቀረብኩት። እንግዲህ ኪኒንዛፍ የተለያዩ ነገሮችን ሲያደርግ እናያለን። በአካባቢያችን በተለይም በድሬዳዋ አካባቢ ለሆድ ቁርጠት በመብላት እንደ መድኃኒት ይጠቀሙበታል። ከዛ ውጭ የወባትንኝ እንዳይራባ ቅጠሉን በመጨቅጨቅ የወባትንኝ የሚራባበት ያለበት አካባቢ ይረጩታል እና እሱ የተረጨበት አካባቢ ከወባት ትንኝ በተጨማሪ ዝንቦች አያርፉም። ስለዚህ እንደ ሪፔላንት ያገለግላል። እንደ ኢንሴክት ሪፔላንት ያገለግላል። ስለዚህ ያንን ነገር ወደ ሳሙና ብለውጠው በቀላሉ ሰዎች በዛ ቢጠቀሙ የዛን ኢንግሪዲየንት ጥቅሙን ያገኛሉ ብዬ አሰብኩኝ። ከዛ በኋላ ወደ ሳሙና ቀየርኩትኝ። ወደ ሳሙና ስቀይረው እንዴት ነው የሚሆነው ማለት ነው? በዛ ሳሙና የታጠበ ሰው አሁን ሕጻናት በብዛት ፊቶቻቸው ላይ ዝንቦች ያርፋሉ፣ የተለያዩ ኢንሴክቶች ያርፋሉ። ስለዚህ ያንን ፕሪቬንት ለማድረግ ለመከላከል ይህን ነገር በሳሙና ሰርቻ አቅርቤዋለሁ ማለት ነው። ስለዚህ በዚህ ሳሙና የታጠበ ሰው ኢንሴክት ላው ላይ አያርፍም። የተለያዩ ዝንብ ጨምሮ የወባ ትንኝን ጨምሮ ላው ላይ እንዳያርፍ ይከላከልልናል ማለት ነው። ከዛ በተጨማሪ እንግዲህ አዛድሪክታ ኢንዲካ ያው በጣም ለብዙ ጊዜ ለብዙ አገልግሎቶች ሪቪውዎቹ ብለዋል። ከዛም ለአብነት እንደ ሊትሬቸር ሪቪው ያገኘሁትኝ በሁለተኛው የዓለም ጦርነት ጊዜ በጣም የማሌሪያ ተስፋፍቶ ነበር ወደ የወባ በሽታ ያንን ለመከላከል የትንኛዋን የመራባት አቅም ለመግታት ያንን ቅጠል በቀጥታ ተጠቀሙበታል። ስለዚህ አሁንም የወባ በሽታ በብዛት ያለበት አካባቢ ልጆችን በዛ ሳሙና፣ ሰዎችም ትልልቅ ሰዎች በዛ ሳሙና ቢታጠቡ እንደ ኢንሴክት ሪፔላንት ስለሚያገለግል ከበሽታው ራሳቸውን መቆጠብ ይችላሉ። አዎ፣ በደንብ አረፋ አለው። ማባረር ብቻ ነው ሳሙና ነው። በጣም ኃይለኛ አረፋ ያለው እዛም ታጥበንበትም አሳይተናል። ኦልሬዲ ያው መጀመሪያ ሳሙና ከተሰራ በኋላ በአንድ ቀን ውስጥ ድሬን ያደርጋል ካደረገ በኋላ ከሁለት እስከ ሶስት ሳምንት ባለው ጊዜ ውስጥ ሪያክሽኑን ይጨርሳል። የምንጠቀምባቸው እንትኖች እና ምንም አይነት ጉዳት አይኖረውም። የእኔ ሳሙናዎች ደግሞ ፓወርይድሮጅን ኦፍ የምንለው የአሲዲቲ የቤዝ የአልካልኒቲ መጠኑ ተለክቶ የምነጥብ ዘጠኝ አካባቢ ነው። ይሄ ማለት መካከለኛ ሬንጅ ያላቸው ሳሙናዎች ውስጥ የሚመደበው ለሰባት ለኖርማል ወይም ለኒውትራል የቀረበ ነው እና ምንም አይነት ጉዳት አያስከትልም። የጎንዮች ጉዳት የለውም። ሙሉ በሙሉ ከእጽዋት የተሰራ ነው እና እንደ ሳሙና እንደውም ከሌሎች ሳሙናዎች በተሻለ መልኩ አረፋ ያለው በደንብ ጥርት ያለ ሳሙና ንዤ የቀረብኩት መምር ብሩክ እና ሰዎችን ለተለያዩ አይነት ፊቶች እንዲሆኑ አድርጎ አዘጋጅቷቸዋል። የሁለቱ ምርት የሆኑ ሳሙናዎች በገበያ ላይ ያሉ ቢሆንም መምህር ብሩ ግን በአማካይ 80 ብር እየተሸጠ ያለውን የእነኝህ ምርቶች ሳሙና በ20 ብር ገበያ ላይ ማቅረብ እንደሚችል ይናገራል። ወዛም እና ደረቅ ለሆኑ ፊቶችም የተለያዩ አይነት ሳሙናዎች እንዳዘጋጀ ነው የሚናገረው። ከዚህ ባሻገር ልዩ ልዩ የጤና ጠቀሜታዎች ያሏቸው የሸፈራ ወይም ሞሪንጋና የጥቁር አዝቡን ሳሙናዎችንም ለመጀመሪያ ጊዜ አዘጋጅቷል። የሽቶ አለርጂ ላለባቸውም ግሩም መዓዛ ያላቸውን የገላ ሳሙናዎች እንዳዘጋጀ ነው መምህር ብሩ የሚናገረው። ስለ ቀጣዩ ቅድም የሚለው አለው። አሁን ያው ወደ ገበያ ለመግባት እያሰብኩኝ ያለሁት አንደኛ ነገር አሁን ኖርማሊ በቀላሉ በጎጆ ኢንዱስትሪ ልንሰራቸው የምንችላቸው ናቸው። ከገበያ ልንገዛ የምንችለው ላይ ወይንም ይሄ የምንጠቀመው አንድ ኢንግሪዲየንት አለ ለማድረቅ ወይም ሳፖኒፊኬሽን ፕሮሰስ ላይ ድሬን ለማድረግ ለማድረግ የምንጠቀመው አንድ እንትን አለ። እሱ ደግሞ ኢዝሊ አክሰሰብል ነው በከተማው በቀላሉ ልናገኘው የምንችለው ነው እና የምንጠቀመውም በጣም በትንሽ ማነር ነው። በጣም በቃ አሁን ለምሳሌ ሰባት መቶ ብር ቢሆን የሚሸጠው አምስት መቶ ግራሙ፣ ከዛ ውስጥ እኔ አሁን በላብራቶሪ ስሰራ አስር ሳሙና ለመስራት እያንዳንዱ እንትኑ ሰርችዋል። አስር ሳሙና ለመስራት ሰላሳ አራት ግራም ነው የምጠቀመው። ሰላሳ አራት ግራም ማለት አካፍለ እንትን ስትለ ወደ ሰማንያ ሳንቲም አንድ ብር አካባቢ ነው የምትመጣው እና ያ ነው አሁን ኮስት ኢፌክቲቭ ነው ብዬ የምናገረው ወደ ገበያ ቢገባ ለተጠቃሚውም በጣም አዋጭ ነው፣ ዝቅተኛ የሆነ እንትን ያለው ለእኔም ደግሞ ብዙ የተጠቃሚውን ኪስ ሳይጎዳ ለኔም ለአምራቹም ቆንጆ ፕሮፊት ሊያስገኝ የሚችል ስራ ነው። በዚህ ረገድ ከአምራቾች ጋር የጀመርከው ግንኙነት አለ? አዎ፣ የስልክ ኮሚኒኬሽን እያደረግን ነው። ኖርማሊ አዲስ አበባ የነበረው ውድድር ላይ አንድ ሁለት ሰዎችን አግኝቻለሁ። አዋጭነቱን ምን አውርተናል። አሁንና ቀጣይ ወደ አዲስ አበባ ሄጄ የምነጋገርበት ነገር እንዳለ ተነጋግረን ነው የተለያየ ነው። እዚህ ድሬዳዋ ላይም ያው በሰዎች በሰዎች አሁን ከዚህ በኋላ ላገኛቸው ያሉ ሰዎች አሉ። መምህር ብሩክ የዋንጫና ላፕቶፕ ተሸላሚ ሲሆን የሳይንስና ቴክኖሎጂ ሚኒስትርም የመምህራንና ችን ፈጠራ በዚህ መልክ ማበረታታቱን ያደንቃል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አሁን ደግሞ የስፖርቱን አለም ዘገባ እንሻግራለን። አሁ እንግዲህ እዚሁ አሜሪካን ሀገር ውስጥ ነው የምንሆነው። በሰሜን ካሊፎርኒያ በሚገኘው ፓራዳይዝ ከተማ አስተቃቂ ሰደድ እሳትን ከቅርብ ጊዜያት በፊት አስተናግዳለች። ከተማዋን ካወደመው እሳት በኋላ ወደ ትምህርት የተመለሱ ተማሪዎች ደግሞ ግማሽ ብቻ ናቸው። ሆኖም በከተማዋ የሚገኝ አንድ ሁለተኛ ደረጃ ትምህርት ቤት የእግር ኳስ ቡድን በአስቸጋሪ ሁኔታ ውስጥም ሆኖ አስደናቂ ውጤት እያስመዘገበ ነው፣ ለብዙሀንም ተስፋ እየሆነ ነው። የኤልዛቤት ሊንድ ዘገባ ሀብታሙ ስዩም እንዲ ያስደምጠናል ሊሆን ይችላል ተብሎ በማይታሰበው በእነዚያ ጊዜያት ላለፉት ተማሪዎች ይህ የእግር ኳስ መጫወቻ ሜዳ የእፎይታ ስፍራ ሆኗል። ከዓመት በፊት በብዙ ውጣውረድ ውረድ ውስጥ ካለፉት የፓራዳይዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን ይህንን አይነት ምስክርነት መስማት እፎይታ ነው። ከአንድ ዓመት በፊት የፓራዳይዝ ከተማ ዘጠና በመቶኛ በእሳት ወድሟል። ከዘጠኝ ትምህርት ቤቶች አሁን የቀሩት አራት ትምህርት ቤቶች ብቻ ናቸው። በዚያሽ ከተማ ውስጥ ይማሩ ከነበሩት መካከል ወደ ትምህርት ቤቶች የተመለሱት ግማሾቹ ናቸው። አሁን ላይ ግን ታምር የሚመስል ነገር በፓራዳይዝ ውስጥ ተፈጥሯል። የፓራዳይዝ ትምህርት ቤት የእግር ኳስ ቡድን ሁሉንም የውድድር ወቅቶች አንድም ሳይሸነፍ አጠናቋል። ሪክ ፕሪንስ የፓራዳይዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት የእግር ኳስ ቡድን ዋና አሰልጣኝ ናቸው። በባለፈው ወሰነ ትምህርት ስንጀምር ሀያ ሁለት ተጫዋቾችን ነበረ እግር ኳስ እንዲጫወቱ ያስፈረም ነው። ምን እንደሚገጥመን አላወቅንም ነበረ። የበጋው ወቅት በሚመጣ ጊዜ ግን የተወሰኑ ልጆች ከዚህም ከዚያም እያሉ ወደ ቡድኑ መመለስ መቀላቀል ጀመሩ ነው ያሉት። አንስተርንስ የተባሉ የትምህርት ቤቱ አትሌቲክ ዳይሬክተር በበኩላቸው እነዚያ ልጆች የተመለሱት የአንድ ልዩ ነገር ተሳታፊ መሆን በእውነቱ ስለፈለጉ ነው ብለው ያምናሉ። ጄፍ ትሬንቸራ የቡድን አጋሮቹን ከእሳት በተረፈው ቤት ውስጥ አስጠልሏል። እሳቱ ካበቃ በኋላ የተወሰኑ ጓደኞቼን ለጥቂት ወራት በቤታችን እንዲቆዩ አድርገናል። ወደ ልምምድ ቦታ የሚወስደን ማጓጓዣ ችግርና ለትምህርት የሚሆኑ ነገሮችን አለማግኘታችንን የመሰሉ ጥቃቅን ችግሮች ብቻ ገጥመውናል። ስለሆነም ለጓደኞቼ ሁኔታው እንዲቀላቸው ሆነዋል ነው ያለው። ሦስት ተጫዋቾች ብቻ በፓራዳይዝ ከተማ በመኖር ላይ ይገኛሉ። ወደ ሌሎች ከተሞች የፈለሱት ተጫዋቾች ግን ወደ ከተማዋ ለመመለስ በየቀኑ እስከ አንድ ሰዓት የሚፈጅ ጉዞ ያከናውናሉ። ወደ መለማመጃ ሜዳው በምንሄድበት ወቅት ልጆቹ አስቸጋሪውን ውሏቸውን ከኋላቸው ትተው በእግር ኳሱና በሚሠሩት ሥራ ላይ ሲያተኩሩ አያቸዋለሁ ነው ያሉት አሰልጣኝ ሪግ ከአስደንጋጩ ክስተት በኋላ ትሬንቼራ እንደሚለው አንዳንድ ለውጦች በእርግጥም አዎንታዊ ናቸው። ሁሉም ተጫዋቾች በየቀኑ የሚያሳልፉትን ፈታኝ ጊዜ በመረዳት የአብሮነት ጉዞአቸውን ለማጠንከር ጥረት እያደረጉ እንደሆነም ይናገራል። አሰልጣኞችና የትምህርት ቤቱ ሠራተኞች ከተማሪዎቻቸው ብዙ እንደተማሩ ይናገራሉ። እነዚህ ከአስከፊው እሳት የተረፉ አይበገሬዎች በጥንካሬ በቁርጠኝነትና ልባምነት ውስጥ የማይቻል ነገር እንደሌለ በማሳየት ለፓራዳይዝ ከተማ ነዋሪዎች ተስፋ እየሆኑ ነው። I'm a little bit of a a little bit a girl. I'm a little bit of a Lippe mala. It mala. Salilla. This mama kale. The kaleyim dalayım oley tak kafayım kan kat sark kanının I'm gonna do it all እንግዲህ አድማጮች ለዛሬ ያዝምላችሁን እዚህ ላይ እየጨረስን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሀሽታግ ካቢና ቪዮን በመጠቀም አድርሱን። የዛሬውን መሰናዶ ከመዝጋታችን በፊት ግን በድጋሚ የማሳሰቢያ ወይም ማስታወቂያ ይኖረናል። የመደመርን ሀሳብ ከመነሻው ቢሆን እንዳልተቀበሉት የኦሮሞ ዴሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ ኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ከቪኦኤ ጋር ከሰሞኑ ባደረጉት ቃለ ምልልስ ማስታወቃቸው ይታወሳል። በሳቸው ሐሳብ ላይ የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤትም ምላሽ ሰጥቷል። ይህን የተመለከተው ዘገባ በሳምንቱ ማክተሚያ ላይ በአማርኛ አገልግሎቱ ተሰምቷል። ዛሬ ደግሞ ከጋቢና ቀጥሎ በሚደመጡት የአፋን ኦሮሞና የትግርኛ አገልግሎቶች እንደሚደመጥ ከአሁኑ ለማሳወቅ እንወዳለን። እንድታዳምጡትም እንጋብዛለን። ወደ አሁን እንግዲህ ዝግጅታችን እናጠናቀናል። በዚሁ መሰነባበታችን ነው ስናስተናግዳቸው ያመሸ ነው ኤደን ገረመውና እኔ ደግሞ ሀብታሙ ስዩም ነኝ። ሞክቢሊያ ቤሮ በቅንብሩ ረድቱናል። ደናደሩ እሱም ደግሞ ከማንም ከምንም በላይ ተፈቅሮ በጊት የሚታይ ለሰባት ደባባይ